ትንቢተ ሕዝቅኤል ምዕራፍ ሃያ አራት በዘጠነኛው ዓመት በዐሥረኛው ወር ከወሩም በዐሥረኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የዚህን ቀን የዛሬን ቀን ስም ጻፍ። በዚህ ቀን የባቢሎን ንጉሥ ወደ ኢየሩሳሌም ቀረበ። ለዓመፀኛውም ቤት ምሳሌን ተናገር፣ እንዲህም በላቸው። ጌታ እግዚአብሔር እንዲህ ይላል ጣድ ምንቸቲቱን ጣድ ውሃም ጨምርባት። ቁራጯንም መልካሙን ቁራጭ ሁሉ ጭኑንና ወርቹን በእርሷ ውስጥ ሰብስብ። የተመረጡትንም አጥንቶች ሙላባት። ከመንጋውም የተመረጠውን ውሰድ። አጥንቶቹም እንዲበስሉ እንጨት በበታችዋ ማገድ፣ አጥንቶቹም በውስጧ ይቀቀሉ። ስለዚህ ጌታ እግዚአብሔር እንዲህ ይላል ዝገቷ ላለባት ዝገቷም ከእርሷ ላልወጣ ምንቸት ለደም ከተማ ወዮላት! ቁራጭ ቁራጩን አውጣ፣ ዕጣ አልወደቀባትም። ደሟ በውስጧ አለ፤ በተራቈተ ድንጋይ ላይ አደረገችው እንጂ በአፈር ይከደን ዘንድ በመሬት ላይ አላፈሰሰችውም። መዓቴንም አወጣ ዘንድ በቀሌንም በቀል ዘንድ ደሟ እንዳይከደን በተራቈተ ድንጋይ ላይ አደረግሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ለደም ከተማ ወዮላት! እኔ ደግሞ ማገዶዋን ታላቅ አደርገዋለሁ። እንጨቱን አብዛ፣ እሳቱን አንድድ፣ ሥጋውን ቀቅል፣ መረቁን አጣፍጠው፣ አጥንቶቹ ይቃጠሉ። ትሞቅም ዘንድ ናሷም ትግል ዘንድ ርኵሰቷም በውስጧ ይቀልጥ ዘንድ ዝገቷም ይጠፋ ዘንድ ባዶዋን በፍም ላይ አድርጋት። በከንቱ ደከመች። ሆኖም ዝገቷ በእሳት ስንኳ አልለቀቀም። በርኵሰትሽ ሴሰኝነት አለ። አነጻሁሽ አልነጻሽምና መዓቴን በላይሽ እስክጨርስ ድረስ እንግዲህ ከርኩሰትሽ አትነጺም። እኔ እግዚአብሔር ተናግሬአለሁ፣ ይመጣል፣ እኔም አደርገዋለሁ። አልመልስም፣ አልራራም፣ አልጸጸትም። እንደ መንገድሽና እንደ ሥራሽ ይፈርዱብሻል ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ፣ እነሆ የዐይንህን አምሮት በመቅሠፍት እወስድብሃለሁ። አንተም ወይ አትበል፣ አታልቅስም፣ እንባህንም አታፍስስ። በቀስታ ተክዝ፣ ለሟቾችም አታልቅስ። መጠምጠሚያህን በራስህ ላይ አድርግ፣ ጫማህንም በእግርህ አጥልቅ፣ ከንፈሮችህንም አትሸፍን፣ የሰዎችንም እንጀራ አትብላ። እኔም በማለዳ ለሕዝቡ ተናገርሁ። ወደ ማታም ሚስቴ ሞተች። በነጋውም እንደ ታዘዝሁ አደረግሁ። ሕዝቡም ይህ የምታደርገው ነገር ለእኛ ምን እንደሆነ አትነግረንምን? አሉኝ። እኔም እንዲህ አልኋቸው፣ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ለእስራኤል ቤት ተናገር እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃይላችሁን ትምክሕት፣ የዓይናችሁን አምሮት፣ የነፍሳችሁን ምኞት፣ መቅደሴን አረክሳለሁ። ያስቀራችኋቸውም ወንዶችና ሴቶች ልጆቻችሁ በሰይፍ ይወድቃሉ። እኔም እንዳደረግሁ እናንተ ታደርጋላችሁ፤ ከንፈራችሁን አትሸፍኑም፣ የሰዎችንም እንጀራ አትበሉም። መጠምጠሚያችሁም በራሳችሁ ጫማችሁም በእግራችሁ ይሆናል። ዋይ አትሉም አታለቅሱምም፣ በኀጢአታችሁምም ትሰለስላላችሁ፣ እርስ በርሳችሁም ታንጎራጉራላችሁ። ሕዝቅኤልም ምልክት ይሆናችኋል እርሱ እንዳደረገ ሁሉ እናንተ ታደርጋላችሁ። ይህም በመጣ ጊዜ እኔ ጌታ እግዚአብሔር እንደ ሆንሁ ታውቃላችሁ። አንተም የሰው ልጅ ሆይ ኃይላቸውን፣ የተመኩባትንም ደስታ፣ የዓይናቸውን አምሮት፣ የነፍሳቸውንም ምኞት ወንዶችና ሴቶች ልጆቻቸውን በወሰድሁባቸው ቀን፣ በዚያ ቀን ያመለጠው ይህን ነገር በጆሮህ ይሰማ ዘንድ ወደ አንተ ይመጣል። በዚያ ቀን አፍህ ላመለጠው ይከፈታል፣ አንተም ትናገራለህ። ከዚያ ወዲያም ዲዳ አትሆንም፣ ምልክትም ትሆናቸዋለህ። እኔም እግዚአብሔር እንደ ሆንሁ ያውቃሉ።